ቮይስ ኦፍ አሜሪካ ዋይት ሃውስ ቤተ መንግሥት ቅጥር ግቢ ውስጥ በስተደቡብ ባለው መስክ ላይ በተሰበሰቡ አንድ ሺህ አምስት መቶ ሰዎች ፊት ሆነው ፕሬዝደንት ዶናልድ ትራምፕ ትናንት ምሽት ላይ ባሰሙት ንግግር የሪፐብሊካን ፓርቲውን ጠቅላላ ጉባኤ ከመዝጋታቸው በፊት እጩነታቸውን በይፋ ተቀብለዋል። ምሽቱን የተከታተለችው የዋይት ሃውስ ሪፖርተራችን ፓትሲ ዊዳኩስዋራ የሚከተለውን ዘገባ አጠናቅራለች ደረጀ ደስታ ያቀርበዋል በትናንትናው የሐሙስ ምሽት ንግግራቸው ፕሬዚደንት ትራምፕ ከዚህ በፊት በ2016ቱ ጠቅላላ ጉባኤ ጉባኤና በ2017ቱ በአለሲመታቸው ላይ ያሰሟቸውን ንግግሮች ነው መልሰው ያስተጋቡት ይህ ምርጫ የአሜሪካን ህልም የምናቆይበት ወይንም ለሶሻሊስት አጀንዳ አሳልፈን ሰጥተን የተንበረከክንበትን እድላችንን የምናጠፋበት መሆኑን ይወስናል። ቀደም ሲል አዋቂዎቹ ትማማቾች ያሰሙትን ንግግር ተከትለው ኢቫንካ ትራምፕ አባታቸውን አስተዋውቀዋል። በዛሬው ምሽት እንደ ኩሩ የህዝብ ፕሬዝዳንት ልጅ ሆኜ በፊታችሁ ቆም ያለው አገሪቱ በየጎዳናው በሚታዩ ነውጦችና ማህበራዊ አለመረጋጋቶች በተሞላችበት በአሁኑ ሰዓት ፕሬዝደንት ትራምፕ ሕግና ሥርዓትን አስፈላጊነት አስረግጠው የተናገሩ ሲሆን፣ ጆ ባይደን ግን እንደ ሰጋር በቅሎ ማንም ግራ ክንፍ የዴሞክራቲክ ፓርቲ አክራሪ የሚጋልባቸው ሰው ናቸው በማለት ሊስለዋቸው ሞክረዋል። ጆ ባይደን ደካማ ነው ትዕዛዝ የሚቀበለው ከተማቸውን አውድሞ ከወደመችው ከተማ ደግሞ ከሚሸሹ ግብዞች ነው። ሁለቱም የዲሞክራቲክ እና የሪፐብሊካን ፓርቲ ጠቅላላ ጉባኤዎች በግለሰብ ሰብዕና ያተኮሩ በመሆን ተተችተዋል። እጩዎቻቸውን አግዝፈው ወይም ተቃዋሚዎቻቸውን አርክሰው ከመታየት ውጪ በፖሊሲ ጉዳዮች ዙሪያ በበቂ ሁኔታ ያሉት ነገር የለም። በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዊሊያም ሆዌል እንዲህ ይላሉ። ያ በተለያየ ሪፐብሊካን ፓርቲን ጠቅላላ ጉባኤ ሳስበው ትክክል ይመስለኛል። እስካሁን ፕሬዚደንት ትራምፕ ሊሰሩባቸው የሚፈልጓቸው ጉዳዮች ምን እንደሆኑ አልተገለጸም። በአንድ ወቅት በጣም ያሳደግነውን ኢኮኖሚ አሁንም መልሰን እናመጠዋለን ከሚል ባዶ የተስፋ ቃል ውጪ የተገለጸ ነገር የለም። ካለንበት የኮሮና ቫይረስ ወረርሽኝም እንዴት አድርገን እንደምንወጣ ተብራርቶ የተገለጸ ነገር የለም። ፕሬዚደንት ትራምፕ የኮሮና ቫይረስ ወረርሽኝን አስመልክቶ ለሚያከናውኑት ስራ ድጋፍ የሰጡት አሜሪካውያን ከአንድ ሶስተኛው እጅ ያነሱ ናቸው። በዚህ ዙሪያ የሚደርሱባቸውን ትችቶች የተከላከሉት አብዛኞቹ የአፍና አፍንጫ ጭንብል ሳያደርጉ ተጠጋግተው በተቀመጡ 1 ሺህ 500 ሰዎች ፊት ቆመው ባደረጉት ንግግር ነው። አብዛኞቹም የኮቪድ ምርመራ አልተደረገላቸውም። የትራምፕ ንግግር የሪፐብሊካንን ጠቅላላ ጉባኤ ማጠናቀቂያ ያመለከተ ነው። ንግግሩ ከልማድና የስነስርዓት ወግ ውጪ ባልተለመደ መልኩ የተከናወነ ነው። አንዳንዶቹም ከዋይት ሀውስ በመካሄዳቸው በምርጫ ፉክክር መሳተፍና የመንግስት አስተዳደር ኃላፊነት ወሰንን በመቀላቀል የሥነ ምግባር ሕጉ የተጣሰባቸው መሆኑን እያነሱ የሚተቹም አሉ። ጉባኤው ያተኮረው የትራምፕ ጠንካራ የድጋፍ መሰረት የሆኑትና እንዲሁም በሴቶችና በቁጥር አነስተኛ የሚሆኑትን የማህበረሰቦች ክፍሎች ላይ ነው። በአደንዛዥ እፅ ሳቢያ የዕድሜ ፍታ ተፈርዶባት የነበረችው ጥቁሯን አሊሳ ጆንስን ጨምሮ በባለቤቷ በህዝባዊ ተቃውሞ ወቅት ስራ ላይ እንዳለ የተገደለው የቀድሞ ጥቁር ፖሊስ መኮንን አን ዶርን የመሳሰሉትም የጉባኤው ተናጋሪዎች የነበሩት ለዚሁ ነው። የሪፐብሊካን ስትራቴጂስት አማንዳ አቪኖ እንዲህ ይገልጹታል። የወንጀል ህጉ ማሻሻያ የሰውን ህይወት የሚነካ መሆኑን ለማሳየት የአሊስ ጆንሰን ታሪክ ቀርቧል። እኔ ግን በምሽቱ ልብን የሚነካው የአንዶር ንግግር ይመስለኛል። በእርግጥ ሁልጊዜ ህግና ስርዓትን የማስፈንን አስፈላጊነት ለመስበክ ስሜት ነኪ ነገሮችን ወደፊት ማምጣት አስቸጋሪ ሊሆን ይችላል። እሷ ግን በትክክል ያንን መልእክት ያደረሰች ይመስለኛል። በተለይም መልእክቱ እንዲደርሳቸው ለሚያስፈልገው በመለስተኛ ከተሞች የሚኖሩ መራጮች ዘንድ ማለት ነው። ትራምፕ ንግግራቸውን በሚያሰሙበት ወቅት ከዋይት ሀውስ ውጭ ደግሞ ተቃዋሚዎች ተቃውሟቸውን እያሰሙ ነበር። ይህ አገሪቱ ምን ያህል ጫፍና ጫፍ ይዛ እንደተከፋፈለችና በዚህ ሁኔታ ውስጥ ወደ መጪው የጥቅምት ወር ምርጫ እያመራች መሆኑን ያሳያል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ